ባሳለፍነው ሳምንት ከአሜሪካና ካናዳ ሀገረ ስብከቶች የተውጣጡ ሊቃነ ጳጳሳት በፕሬዝዳንት ጆ ባይደን ለሚመራው የአሜሪካ መንግስት ኢትዮጵያ ያለችበትን ሁኔታ ለማሳወቅ እንዲሁም አሉታዊ ያሉትን የአሜሪካን አቋምና አካሄድ በኢትዮጵያ ላይ እየፈጠረ ያለውን ተጽዕኖ ይታርምልን ሲሉ አቤቱታቸውን አሰምተዋል። ከልዑካን ቡድኑ ሊቃነ ጳጳሳት መካከልም የቀድሞ የአውስትራሊያና ኒውዚላንድ አህጉረ ስብከት ሊቀ ጳጳስ የነበሩትና በአሁን ሰዓትም በሰሜን አሜሪካና ኒውዮርክ አካባቢ ሊቀ ጳጳስ እንዲሁም የቅዱስ ሲኖዶስ አባል የሆኑት ብፁዕ አቡነ ጴጥሮስ አንዱ ናቸው። እኛም የጉዟቸውን አጠቃላይ ጭብጥና ውጤትን በተመለከተ ቃለምልልስን አድርገንላቸዋል። ለመነሻችንም በኢትዮጵያ መንግስት በኩል ሰላምን ለማስከበር የተደረገ ጦርነት የሚል ስያሜ የተሰጠው ጦርነት ከተጀመረ የአንድ ዓመት ጊዜ ሊያስቆጥር ጥቂት ወራቶች የቀሩት ሲሆን ግጭቱ በትግራይ ክልል ብቻ ሳይወሰን በአፋርና አማራ ክልሎች በመዛመት ለብዙዎች ሕይወት መጥፋት፣ መፈናቀል እና የንብረት ውድመት መንስኤም ሆኗል። ሊቃነ ጳጳሳቱ ለዚህን ያህል ጊዜ በዚህ መልክ ድምፃቸውን ሳያሰሙ ለምን እንደቆዩና ይህንንስ ጊዜ ለምን እንደመረጡት ለብፁ አቡነ ጴጥሮስ ያነሳንላቸው ቀዳሚ ጥያቄ ነበረ። በስራ ወወልዶ መንፈስ ቅዱስ አህዶ አምላክ አምላካችን እግዚአብሔር ምረት የቸርነት ይቅርታ ስላልተለየ እናመሰግናለን። በዚህ ሰዓት ደግሞ ማስተዋሉን ጥበቡን እንትሰጠ እንለምናለን። እግዚአብሔር አምላካችን አገራችን ኢትዮጵያን በቸርነት እና በምረት እንድታስብልን እንለምናለን። አሜን። በጣም አመሰግናለሁ የኔ እህት፣ እግዚአብሔር ይስጥልኝ። እንግዲህ የመጀመሪያው ጥያቄ ጦርነቱ አመት ሊሞላው ምንም አልቀረውም፣ የእናንተ ግን በአሁኑ ሰዓት የሆነበት ምክንያት ምንድን ነው ለሚለው ጥያቄ የተለያዩ ምክንያቶች አሉ። የመጀመሪያው በጥቅምት አካባቢ የዚህ አይነት ነገር ለማድረግ ደብዳቤ ይጽፋል ነበረ ያ ደብዳቤ መድረሱንም አልነገሩንም። ምክንያቱም እኛ ውጭ ያለነው ሰዎች የምናውቀውና የምንረዳውና እናደርገዋለን የምንለውና የምናደርገው የአሜሪካ ሲስተም ከሚያደርገው እጅግ የተለየ ሆኖ ነው ያገኘ ነው። ስለዚህ ሰላማዊ ሰልፍ ይደረጋል፣ ደብዳቤ ይጻፋል፣ ምን ላል ሰሚም የለው። በዚህ ጊዜ ግን የተወሰኑ ኢትዮጵያውያን ተሰባስበው የአሜሪካንን ሲስተም ልጠቀም ይህን ቃል ሲስተም ተርተውታል እና አሰራርና፣ የአሜሪካ ማህበረሰብ ስራዎችን የሚሰራው በቅርብ በመገናኘት እና በመተዋወቅ ወይም ደግሞ በዚህ የጠበቆች ማህበር በሚመስል ነገር የፖለቲካ ኤክስፐርቶችና ጠበብቶች በሚደረግ አሰራር እንጂ በዚህ በሰላማዊ ሰልፍ ወይም ውጭ ሆኖ ደብዳቤ በመጻፍ እንደማይከናወን የተረዱ ወንድሞች እንዲህ አይነት ድርጅት አቋቁመዋል። ያንን ያቋቋሙት ድርጅት ሊቀመንበሩ እኔ እዚህ በደንብ ስለማውቀው እዚ እኛ ጋር እኛ ቤተክርስቲያን ሰበካ ጉባኤ ጸሐፊ የነበረ ነው። እሱ ጋር ስንነጋገር ደብዳቤያችን ሄዶ መልስ አጣ እያልኩ ሳዋራ፣ እስቲ በሱ ዙሪያ ላይ እናወራለን አለን። ከዚያ እያደረግነው መጀመሪያ ምንድን ነው፣ ደብዳቤውን በስነ ስርዓት ጽፈን በእነሱ ካምፓኒ እንዲጸፍልና እነሱ ቀጥረዋል። ትልቅ ካምፓኒ ቀጥረዋል፣ ሜርኮር የሚባል በእነሱ ደብዳቤው ተጽፎ ቋንቋውም የነሱ ሆኖ እነሱ እንዲያስተላልፉት ተደረገ። እሱ አጠቃላይ በአማርኛ ተናጋሪ ዜናዎች እንደዚሁም ደግሞ አንዳንድ የኒውስ ሚዲያዎች አወጡት እሱን ደብዳቤ። ከዚያ ቀጥሎ በአካል መገኘት ብንችል እሱ ወደሚለው ደርገ ማለት ነው። ሁለተኛው ግን አጠቃላይ የአሜሪካ መንግስት መጀመሪያ ጀምሮ ህውሀት በተለይ የኢትዮጵያን መከላከያ ካጠቃበት ጊዜ ጀምሮ ምንም ነገር እነሱ በሚያጠቁበት ጊዜ ምንም ነገር አይሉም ግን መንግስት ጠንከር ብሎ ኢትዮጵያውያን ጠንከር ብለው እውነትን መቋቋም ሲጀምሩ ይጮሀሉ። አሜሪካውያን ብቻ ሳይሆን አጠቃላይ ምዕራቡ ዓለም ያው ይጮሀል እና ሲጮሁ ደግሞ በእውነት ላይ ተመስርቶ አይደለም። በሀሰት ላይ ባለው ላይ የተመሰረተ ሁኔታ ነው የሚያደርጉት። ስለዚህ ሁለተኛው ይህንን እውነት ቢያንስ ቢያንስ አሜሪካን ያህል ትልቅ ሀገር እውነትን እንዴት እንደካደ ማሳየት ነው። ከእውነት ጋር እንዴት እንደተጣሉ ከእውነት ጋር እንዴት እንደተጣጡ ማሳየት ነው። ሁለተኛ ሶስተኛው ደግሞ ጥናት እያደረገው ያደረገው ጥፋት በትግራይም በጠቅላላው በኢትዮጵያም ክፍል አሁን በጦርነቱ ማለት ነው። ትግራይ ውስጥ ራሱ የሚያልቀው ህዝብ አሁን አሁን እኔ እና አንቺ እየተነጋገርን እንኳን ትግራይ ውስጥ ወጣቶች እየተፈሱ እምቢ ያሉት እየተገደሉ እንደሆነ ዜናዎችን እንሰማለን። ስለዚህ በተለይ የትግራይን ህዝብ ያለ ዘር ሊያስጠሩት ነው እነዚህ ሰዎች። ስለዚህ እነዚህ ሰዎች ምዕራ ዋለም ተጥሎር ወይ ይሄን ህዝብ ትግራይን ማለት ነው፣ ይሄን የትግራይን ህዝብ ቢያንስ ነፃ ማውጣት አለባቸው። ይሄ ድርጅት ሁለት ሰው እስከሚቀር ድረስ መቀጠላቸው አይቀርም። ምክንያቱም የሰሩት በደል ያደረጉት በተለይ በዚህ በጦርነት እንኳን በትግራይ ህዝብና በትግራይ ወጣቶች ያደረጉት በደል የትግራይን ህዝብ የሚያስተዳድሩበት ማና ላይ አይደሉም እነሱም ስለዚህ እነሱ ትጥቅ ውስጥ ከሚያደረስ መጨረስ ነው ይህኛ የቤተ ክርስቲያን ጉዳይ ደግሞ ይሄ ጉዳይ እነዚህ ሰዎች ከቀጠሉ ይህንን ከማድረግ ወደኋላ ስለማየው በአሜሪካ የሚመራው ምዕራቡ አለም ይህንን ነገር መረዳት አለበት ነው አንደኛ አድሏዊ እንዳይሆን ሁለተኛ የህዋት ጥፋት መረዳት አለበት ሶስተኛ ኢትዮጵያውያን መንግስት መርጠዋል በዲሞክራሲ መልክ መርጠዋል ዘጠና ዘጠኝ ፐርሰንት የመረጠውን መንግስት ተቃውሞ በዚህ በተቃራኒ ከተጣላና ከተጣላ ድርጅት በመቋቋም ያለ አሜሪካ አይመጥናትም። አሜሪካ ትልቅ ሀገር ናት። አሜሪካ የአሸባሪዎች ደጋፍ መሆን የለባትም የሚል ይህንን ማሳወቅ ነው ዋና አላማው። ስለዚህ አንደኛው እንዳልኩሽ ሲስተሙ አልነበረንም። እግዚአብሔር ይስጣቸው፣ እነዚህ ሄፓክ ይባላሉ። እነሱ የቀጠሩ ድርጅት አለ። በነሱ በቀጠሩ ድርጅት አማካኝነት ሜርኩሪ ይባላል እነሱ በቀጠሩት ድርጅት አማካኝነት ነው ይህንን ነገር ያደረግነው እና አሁን ስሰማ እራሱ የድርጅቱ ባለቤት ኢትዮጵያን የሚወድ የሚያቀሁን ለራሱ ብሎ የሚሰራ ድርጅት ስለሆነ እነሱ የከፈቱልን በር ነው ማለት ነው። ከዚሁ ጎን ለጎን በዚህ በኢትዮጵያ ዲፕሎማሲ ዙሪያ ላይ እንደ ችግር የሚጠቀሱ ነገሮች ምንድን ነው ምናልባትም ያሉ እውነታዎች ወይም ፋክትስ ቢኖሩም እነሱን በበቂ ሁኔታ በተቀባዩ አፍ ወይም ደግሞ በተቀባዩ ቋንቋ በደንብ ገልጾ የመናገር ችግሮችም አሉ ይባላል በኢትዮጵያ ዲፕሎማሲ ውስጥ ማለት ነው ይህንንስ እንዴት ተወጣችሁት ቋንቋን በተመለከተ ሀሳብን በመግለጽ ደረጃ ምዕራቡ አለም በሚና የተናገረው ቃላትን ማስቀመጥ ብቻም ሳይሆን ሀሳብን እነሱ በሚገባቸው ቋንቋ በመግለጽ ደረጃ ያንን እንዴት ተወጣችሁት? ግሩም የሆነ ጥያቄ ነው የጠየቅሽው። በመጀመሪያ እኛ ኢትዮጵያውያን ሰው አለ፣ በነገራችን ላይ የሚያስተባብረው ነው እንጂ ሰው አለ። እኔ ይቅርታ አድርጊልኝና፣ ኢትዮጵያውያን በጣም ድምጻችን አይሰማም። በቃ የሆነ ሎው ነው ጠቅላላ። ይሄ አሜሪካኖችን የሚያነቃቃ ድምጽ አይደለም ያለን። የምንናገረው ነገርም ለስለስ ያለ ነው። ሁሉም ነገር ለስለስ ያለ ነው። በዚህ ምክንያት አሜሪካኖቹ ሊነቁ አይችሉም። መጀመሪያ ይሄ ድርጅቱ ራሱ የምንጠቀማቸው ቋንቋዎች እንኳን ምን መሆን እንዳለባቸው ኤክስፐርቶች አሏቸው ነው። እነሱ ስልጠና ይሰጣል። ሁለተኛ የኛ ሰዎች አዋቂ አዋቂ ሰዎች አሉ፣ የቋንቋ ኤክስፐርቶች አሉ። በዚህ ሀያ አመት ሰላሳ አመት ያስተረጎሙ በትርጉም ስራ የሰሩ አሉ። እኛ በራሳችን ቋንቋ ነው የምንናገረው። በራሳችን ቋንቋ ሀሳባችን አንድም እንዳይቆረጥ አድርገን በራሳችን ቋንቋ እንናገራለን። እነሱ ያንን ያስተረጉማሉ። ስለዚህ በነገራችን ላይ የዚህ የድርጅቱ ኃላፊዎች ሴኔተሮች፣ ኮንግረሶች የነበሩ ናቸው። እዚያ ውስጥ አስር አመት ሀያ አመት ሰላሳ አመት የሰሩ ናቸው። ስለዚህ የአሜሪካንን የፖለቲካ ቋንቋ ቋርጥመው የበሉ ሰዎች ናቸው። የእነሱን እውቀት በአስር ደቂቃ ውስጥ የኢትዮጵያን ሕዝብ የበለጡት መጀመሪያ የመከሯቸው ሰዎች የአሜሪካን ሲስተም አስጠነጥዋቸዋል። ገንዘቡን በሙሉ ሁሉም አሁን አውቀ ነዋል አሁን አውቀ ነዋል የኢትዮጵያ ገንዘብ የት ላይ እንደዋለ አውቀ ነዋል ለምን ምዕራባውያኑና ጋዜጠኞቹ ለምን እንደሚጮው መቶ መቶ ተረድተናል። ምክንያቱም ያ ገንዘብ የሚውለው ለደዚህ አይነቱ ነገር ነው። እነዚህ ሰዎች ቀጥታ ገንዘብ አይቀበሉም። ነገር ግን እነዚህ ሎቤስ ፋሲሊቴተር ናቸው፣ አቀነባባሪዎች ናቸው። ስለዚህ ህወቶቹ አንደኛ ብዙ ባለሀብቶች አሜሪካን ሀገርም ውጭ ሀገርም አሉ። ምንም የሚያደርጉ ባለስልጣኖቹን የሚያገናኙ ሀብታሞችንና ጓደኞችን የሚፈቁ እንደዚህ አይነት ሰዎች አሏቸው። ኢትዮጵያውያን ደግሞ ሳይሰርቁ በራሳቸው ኢትዮጵያ ውጭ ያለው በአሜሪካን ሀገር ያለው ሰው የአንድ ቀን ስራውን ቢሰጥ ከነሱ እጥፍ የሆነ ሎቢስት መቅጠር ይችላል። ስለዚህ አሁን የሆነው እሱ ነው። እኛም ያደረግነው እንዳልኩሽ ሲስተሙን ተጠቅመናል። በዚህ መልክ ነው ነገሮችን ያደረግ ነው ማለት ነው። የመጀመሪያውን ዙር ጨርሳችኋል። ማግኘት የሚገባችሁን ሰዎች አግኝታችኋል፣ ተነጋግራችኋል። ውጤቱስ ምን ይመስላል? ባገኛችሁት ነገር ረክታችኋል ወይ? ከዚህስ ባሻገር የሚቀጥለው ጉዞስ ምን ይመስላል? የመጀመሪያው ለረክታቸው ላይ ከሚለው ልጀምር። የመጀመሪያው ነገር ይሄ መድር መከፈቱ እራሱ እርካታ ነው ለእኛ። ሁለት የኛ ዋና ነገር እውነትን ማስተማር ነው። ብዙ ጊዜ ብዙ ሰዎች ምንድነው አሜሪካን ደጅ ሊጠኑ ነው ነው ነው፣ እንደሱ አይደለም። አሜሪካ ስህተት ላይ ስለሆነች አቋመሽን አስተካክል። የመጀመሪያው እኛን ኢትዮጵያውያንን እወቂ፣ አሜሪካ እወቂ፣ ኢትዮጵያውያን አንቺ እንደምገመችን ሌሎች አናሳ መንግስታት ወይም ደግሞ ድሃ መንግስታት እንደሆኑት አይደለምም። እኛ በነጻነታችን ከመጡብን ጠንካራ ሰዎች ነን። ሁለተኛው አሜሪካ ተሳስተሻል። የአሜሪካ ፖሊሲ ስህተት ነው። ፖሊሲው ለአሜሪካ ለራሱ የሚጠቅም አይደለም። ኢትዮጵያን አፍርሶ ምዕራቡ ዓለም በነጻነት ይኖራል፣ የማይሰራ ነገር ነው እና ይህንን ነገር የምናስረዳበት መንገድ አግኝተናል። የአሜሪካ የውጭ ጉዳይ ሚኒስቴር ተወካዮች መጥተው አነጋግረውናል። የአሜሪካ እርዳታ ድርጅት ተወካዮች መጥተው አነጋግረውናል። የዋይትሀውስ ተወካይ ነበሩ። እነዚህም በሙሉ ቁጭ አድርገን ፊት ለፊት ተነጋግረናል። ይህ ለኛ ትልቅ እርካታ ነው። ስለዚህ በሶስት ነገር ነው የተመሰረተው። ከዚያ ዋለ በቢሮቸው ሄደናል። እንደገና እነሱ መጥተው ከዚያው ተነጋግረዋል። ሌላው ደግሞ በዙም አድርገናል ማለት ነው። ይሄ አንደኛው ነው። ሁለተኛው የወደፊታችን ሁለት ነገር ነው። አንድ የሰኔቶሮችን ተወካይ አግኝተናል። እነሱ የሚያውቃቸውን የአስተዳደሩ ሰዎች የሚያውቁ ሰዎችም አግኝተናል። አሁን አስራ ሁለት ወይም አስራ ሶስቱንን መምጣት ላያስፈልገን ይችላል። ምናልባት ሶስቱንን አራቱንን፣ ያንን ፒክቸር ይዘን ወደፊት እንቀጥላለን። ስለዚህ ለአሜሪካም ለኢትዮጵያም ጥቅም ነው። ይሄ ሁለተኛው ነው። ሶስተኛው አሁን የሄድንበት በምርጫ ጊዜ ዲሞክራት ወይም ሪፐብሊካን አይደለም የምናስመረጠው አሜሪካኖች፣ የአሜሪካ ፓስፖርት ያለን ሰዎች የኢትዮጵያን ጥቅም የሚያስጠብቅ ነው። ምን መርጦ አሁን እየዞረ ሲስተሙ ስለገባል። ምናልባት ከአንድ አመት ተኩል በኋላ ምርጫ ዲሞክራቶች፣ ምናልባት የኢትዮጵያን ጥቅም የማያስጠብቁ ከሆኑ ይወጣሉ። ብዙ ብዙ ለውጥ የሚያመጡ ስቴቶች አሉ። በሶስት ስቴቶች እንሰራለን፣ ሁላችን ተባብረን። ስለዚህ ሶስት መርህ ነው። አንድ እንቀጥልበታለን። በዚህ የአስተዳደሩ እንዲቀይር ሀሳቡን። ሁለት ሰው እናጠናከራለን። ሶስት በምርጫ ደግሞ በሚቀጥለው የኢትዮጵያና የአሜሪካን ጥቅም የሚያስጠብቅ እንዲመጣ እናደርጋለን ማለት ነው። ከነሱስ በኩል የሰጧችሁ ምላሽ ምን ይመስላል? አሜሪካ ግልጽ የሆነ አቋም አላት። በአሁን ሰዓት ያስቀመጠቻቸው ነጥቦች አሉ። በቅርቡም ፕሬዚደንት ባይደን የጠቀሱት ነገር አለ። ድርድር የሚለውን ነገር በተደጋጋሚ ይጠቅሳሉ። የእርዳታ ሁኔታዎች በአግባቡ እንዲሰራጭ የኢትዮጵያ መንግስት ቦታዎቹን ክፍት ማድረግ አለበት የሚል የተለያዩ ቅድመ ሁኔታዎችን ያስቀምጣልና እሱን ደኛ አስተማሪ ውዳሴ ማርያም ደግሞ ይዘውታል እና ከዚያ ቀጥሎ ያለው አብራሮች ሏቸው para me abraçar a አንድ የዋና ኤክስፐርት ላይ ባይ ነው። አሜሪካ ሶስት ነገር ነው የምትፈልገው። እሱን ማ ሰማኸው አልኩት። ይሄ ሶስት ነገር ወንጀለኛ ይሰራዋል ብለህ ታምናለህ ወይ ነው ኔ በእኛ እኮ ኦርቶዶክስ የኦርቶዶክስ አባቶች ነው። ትግራይ ደግሞ ዘጠና ዘጠኝ ነጥብ ዘጠኝ ኦርቶዶክስ ነው ህዝብ። ይሄ ተንገላታብኝ እያልኩ እኮ ነው እኔ። እኮ ከአንተ የከፋ ከአንተ የበለጠ የኛ ህዝብ ተበድሎብናል እያልኳቸው ነው። ይህን ለምን አሰሙትም አልኳቸው። ምን ይበል። ስለዚህ ይህ ለህዝብ እኮ ህዋት እየገደለው ነው እያልኳችሁ ነው። ህዋት ከአስራ አምስት አመት በታች የሆኑ ወጣቶች አልቀዋል እያላችሁ ነው። ይህን አይምሯችሁ እንዴት ነው መቀበል ያቃተው? እናንተ ወዳላችሁት ለምት በኢትዮጵያ ላይ እየተፈጸመ ወንጀል በህዋት መሆኑ ዘመኑ ነው ያላችሁ። ወዲዋ ግን ሊል አልችል ያንን እሱንም አትድገምልኝ ሰምቻ አለው። እሱ እሱም ጤናማ ሰው ነው የሚያደርገው። እንደ ህዋት አይነት የተበላሸ ድርጅት ይሄን ያደርገው ምክንያቱም የሰላም ሰዎች አይደሉም ነው። ስለዚህ እሱን በደንብ አስረድተናል። ተቀብለውታል አልተቀብለውታል፣ አይ የፖለቲካ ጉዳይ ነው። ግን በዚህ በአቋም በሚባለው ይሄ አቋም የሚባለው ያለቀረጥ የሚገቡ ንብረቶች በሱ ላይ ምናልባት የመለስን ይመስለኛል፣ እሱን ያስቀረን ይመስለኛል። እርግጠኞች አደለን። በነገራችን ላይ የአሜሪካ ጉዳይ እርግጠኛ መሆን አትችም እስኪያደርጉት ድረስ። በሌሎቹ በሴኔተሮቹ በሌሎቹ ያደረግነው ቅባሎት አግኝቷል። ትክክል ናችሁ፣ ተሳስታለን፣ የአሜሪካ አስተዳደር ተሳስቷል፣ የባይደን አስተዳደር ተሳስቷል የሚል የሰማ ላቸው ድምፆች አሉ። እና እግዚአብሔር ሞገስ ሆኖ ነበር። እውነት እንነጋገር ከተባለ እግዚአብሔር የኢትዮጵያ አምላክ እኔ የነገርኳቸው እሱ ነው። ይሄ ነገር ያልፋል። ኢትዮጵያ ምንም አትሆንም። እንገራችሁ አትሆንም ያልፋል። ግን ትዝብት ላይ እንዳትወድቁ እናንተ ተጠንቀቁን ያልናቸው። ሌላው ከዚሁ ከሰሞኑ ጉዟችሁ ጋር አነጋገሪ የነበረው ነገር ምንድን ነው? ካፒታል ሂል ላይ ብፁዓን ጳጳሳት ሁላችሁም በአንድ ላይ ሆናችሁ የተነሳችሁት ፎቶግራፍ ነበር። ያ ፎቶግራፍ የተነሳችሁበት ምክንያቱ ምንድን ነበር? ያመጣው ውጤት ምን ይመስላል? ስለሱ ጥቂት ቢነግሩን። ብዙ አነጋጋሪ ሆኖ ሰሞኑን ሰንብቷል። በተለያዩ መገናኛ ብዙሃኖች ላይ ክፍል አድን ውይይት አደረግን። አሁን የፎቶግራፍ ስነ ስርዓት ነው አሉ ከዚያ የወሰዱት ካፒታል የዚህ የፓርክ ኃላፊ በጣም የሚገርም ሰው ነው። መናገር ቀስ ብሎ ነው የሚናገረው፣ ግን ያለው አመለካከት የተለየ ነው። ዝም ብላችሁ እዚያ ላይ ፎቶግራፉን አንሱና ልቀቁት፣ ፎቶግራፉ ራሱ ይናገራል ያለ ፎቶ ተነሳም፣ ልክ እዚያ ላይ እንዳለ ፎቶግራፍ ተለቀቀ። እዚያው በኛ በዚያው ሰዓት ከሶስት ጊዜ በላይ ጠየቀው። ትንብ ያሉ ኮንግረስ ወዲሁኑ ደውሎ አንመጣለሁ አላቸው። ለናገራቸው ፈቃደኛ ነኝ አለ። እንዲህ አይነት ነገር ታይቶ አይታወቀምና ብዙ አገልጋዮች አሉ፣ ብዙ እንቅስቃሴ አለ። የአንድ አይነት እምነት ተከታዮች፣ አንድ ሀገር የመጡ ጣጳሳት፣ አንድ አይነት ስልጣን ያላቸው ሰዎች በአንድ ላይ ሲቆሙ ይሄ መጀመሪያ ነው። የኢትዮጵያ ጉዳይ ደግሞ ሰላማዊ ሰልፍ አይደለም። እኛ እውነቱን እንንገራቸው። እኛ ካህናት ነን። እኛ አባቶች ነን። እኛ ለህዝባችን የምናስብ ነው። እኛ እናንተ ምግብ እንስጣችሁ ከምትሉት እነሱ ጋር የምንራብልል ነው። የእኛ ጥያቄ ከዚያ በላይ ነን። እኛ ስለዚህ እኛ እንንገራችሁ እና አታበላሹ፣ እናንተ ድካማችሁ ከንቱ አታድርጉት። ነው ደግሞ ብዙዎቻችን የአሜሪካ ፓስፖርት ያለን ሰዎች ነን። ለአሜሪካ ይገደናል። የአሜሪካ ውርደት እነሱ ከሚያማቸው ያህል ባይሆንም እነሱ እንደሚያማቸው ያመና በእኛው ልክ ማለት ነው። አንድ ጋዜጠኛ የአንድ ጋዜጠኛ ልጅ የተናገረው ነገር ባቱ ሞቶ እንዴት ነው በአንተና በእናትህ መካከል ያለው የሀዘን እንዴት ነው? ስለአባት እኔም የልጅ ሀዘን አዝናለሁ፣ እናቴም የሚስት ሀዘን ታዝናለች አሉ። እኛም ልክ ኢትዮጵያውያን አሜሪካን በሚያስቡት መልክ እናስባለን ለአሜሪካ። እነሱ ደግሞ አሜሪካውያን እንደሚያስቡት ያስባሉ። ሩቀችንም እናስባለን ለአሜሪካ። ይህ ነው መረዳት ያለባቸው አሜሪካ ነው ብፁዕ አቡነ ጴጥሮስ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በሰሜን አሜሪካና ና ኒውዮርክ ና አካባቢው ሊቀ ጳጳስ እንዲሁም የቅዱስ ሲኖዶስ አባል ስለነበረን ቆይታ እናመሰግናለን። እኔም እግዚአብሔር ይስጥልኝ፣ በጣም አመሰግናለሁ። እግዚአብሔር ስራችሁን ይባርክ፣ በምረቱ በቸርነቱ ይጎብኛችሁ። ይቅርታው ምረቱ፣ ቸርነቱ ከእናንተ ጋር ይሆንልን። እግዚአብሔር ስራችሁን ይባርክ፣ አመሰግናለሁ።